እግዚአብሔር አምላካችንን እናመሰግናለን። የመልእክቴ ክፍል ቅድም እንደተናገርኩት ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 11 ላይ ባለው ክፍል ነው። በተለይ የሚያነጣጥረው ቁጥር 1 እና ቁጥር አምስት ላይ ባለው ሀሳብ ላይ ነው። ግን አውዱን ጠቅላላ እንመለከተዋለን። ጌታ ኢየሱስ ክርስቶስ እኔ ነኝ ብሎ የተናገረባቸውን ሰባት የዮሐንስ ወንጌል ክፍሎች ባለፈው መመልከት ጀምረን ነበር። በምድር ላይ እኔ ነኝ ሙሉ በሙሉ ያለምንም ድጋፍ ያለምንም ያለማንም አስተዋጽኦ መኖር እችላለሁ ብሎ መናገር የቻለ ጌታ ኢየሱስ ክርስቶስ ብቻ ነው እና ሰባት ጊዜ ነው ዮሐንስ ወንጌል ላይ እኔ ነኝ እኔ ነኝ ብሎ የተናገረው እና ይሄ እኔ ነኝ ስለ ጌታ ስለ ኢየሱስ ክርስቶስ የሚያሳየን በጣም ብዙ መሰረታዊ ነገሮች እንዳሉ ባለፈው ጊዜ ስናገር ነበር እና አምስቱን ተመልክተናል። የህይወት እንጀራ እኔ ነኝ አለ ጌታ ኢየሱስ በዮሐንስ 6 ላይ። በዮሐንስ 8 ላይ ደግሞ እኔ የዓለም ብርሃን ነኝ ብሎ ተናገረ። በዮሐንስ 10 ላይ ደግሞ የበጎች በር እኔ ነኝ ብሎ ተናገረ። በዮሐንስ 10 እዛው ዮሐንስ 10 ላይ መልካም እረኛ እኔ ነኝ ብሎ ተናግሯል። ዮሐንስ 11 ቁጥር 25 ላይ በተለይ አላዛር በሞተበት ጊዜ ማርያምና ማርታ ወንድሞቹ በጣም ተጨንቀው እያዘኑ በነበረበት ጊዜ ትንሣኤና ህይወት እኔ ነኝ ብሎ ተናግሮ ነበር ዛሬ ሰባተኛውን ነው የምናየው። የሚቀጥለው ሳምንት ስድስተኛውን እናያለን። እና ሰባተኛው እኔ እውነተኛ የወይን ግንድ እኔ ነኝ ነው ያለው ጌታ ኢየሱስ ክርስቶስ። እውነተኛው የወይን ግንድ እኔ ነኝ ባነበብነው ክፍል ላይ ያለው ነው። እና ይህንን እውነተኛ የወይን ግንድ እኔ ነኝ ብሎ ያለውን ጥቂት ሀሳቦችን በማንሳት እንድንመለከተው እፈልጋለሁ። እና አንድ አራት ወይም አምስት ነጥቦችን አነሳለሁኝ። በጣም በጣም አስደናቂ ንግግር ነው። ጌታ ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ ብሎ እየተናገረው በነገራችን ላይ ይሄኛውን እኔ ነኝ የመጨረሻውን ሰባተኛውን እኔ ነኝ ይናገር በነበረበት ጊዜ ጌታ ኢየሱስ ከምዕራፍ 12 ዮሐንስ ወንጌል እስከ ምዕራፍ 18 ድረስ ያለው ኦልሞስት ግማሹ ዮሐንስ ወንጌል ማለት ትችላላችሁ። በጣም በአጭር ጊዜ ውስጥ የተናገራቸው ነገሮች ናቸው። ምናልባት ግማሽ ቀን በማይሞላ ጊዜ ውስጥ የተናገራቸው ነገሮች ናቸው። እና ከዛ በኋላ ተይዞ ወደ መሰቀል ወደ ፍርድ ሸንጎና ወደ መሰቀል ነው የሄደው እና ሊሞት ሲል የተናገራቸው ነገሮች ናቸው፣ ከዮሐንስ 12 ጀምሮ እስከ 18 ድረስ። እና በዛ ውስጥ ነው ይሄኛው እኔ እውነተኛ የወይን ግንድ ነኝ የሚለው የተነገረው እዛ ውስጥ ነው። እና የመጀመሪያው ነጥቤ የወይን ግንድና ምሳሌነቱ የሚለው ነው። ምሳሌ ምሳሌያዊ ነው። እኔ እውነተኛ የወይን ግንድ እኔ ነኝ ብሎ ሲናገር ጌታ ኢየሱስ ክርስቶስ ዛፍና ቅርንጫፍ ነኝ ማለቱ አይደለም፣ ግን ምሳሌያዊ አነጋገር ነው። ይሄ የወይን ግንድ ምሳሌያዊነቱን ለመረዳት አንዳንድ ነገሮችን በጠቅስላችሁ ጥሩ ነው። የወይን ግንድ በዓለም የታወቀ የአትክልት አይነት ነው እና በተለይ ደግሞ የወይን ፍሬ የሚለቀምበት የአትክልት አይነት ነው። በመጽሐፍ ቅዱስ ላይ እስራኤላውያን ራሳቸው እንዲሁም ደግሞ እግዚአብሔር እሱም ራሱ በወይን ግንድ ተመስለው እናያቸዋለን። ለምሳሌ ሁለት ክፍሎችን እዚህ ጋር ማንሳት ጥሩ ነው። ቅድም ያነበብኩላችሁ መዝሙር ሰማኒያ ላይ አንተ የወይን ግንድን ከግብፅ አምጥተህ እዚህ ከነአን ውስጥ ተከልካት አሳደግካት እና በጣም እንደ እግዚአብሔር ዝግባ ፍሬዋ ቅርንጫፎቿ ሁሉ ተዘረጉ ብሎ ስለ እስራኤል እና ስለ እስራኤላውያን ይናገር ነበር እና እግዚአብሔር ሕዝቡን በወይን ግንድ መስሎ እንደነበረ ትመለከታላችሁ። ተመሳሳይ ሀሳብ በትንቢተ ኢሳያስ አምስትም ላይ ታገኛላችሁ። ትንቢተ ኢሳያስ አምስት ላይ እግዚአብሔር ምሬቱን ነው የሚናገረው እኔ የምድረ በዳ ወይን የነበርሽውን አንቺን እስራኤልን አምጥቼ እዚህ ከነአን ተከልኳችሁ። ዙሪያችሁን ጉድጓድ ማስኩላችሁ፣ መሬቱን አለሰለስኩላችሁ፣ አጥር አጠርኩላችሁ፣ ቅጥር ቀጠርኩላችሁ እና መጠበቂያ አድርጌ ወይን ደግሞ ሲያፈራ የሚጨመቅበት ቦታ ሁሉ አዘጋጀው ግን እናንተ ኮምጣጣ ፍሬ አፈራችሁብኝ ጣፋጭ ፍሬ ጠብቅ ነበር ብሎ እግዚአብሔር በእስራኤላውያን ላይ የነበረውን ሐዘኔታ ሲጠቅስ ትመለከታላችሁ እና የወይን ግንድ እስራኤላውያን የተመሰሉበት ምሳሌ ነው። ሌላ ቦታ ደግሞ እግዚአብሔር ራሱ ራሱን በወይን ግንድ ሲመስል ትመለከታላችሁ። በተለይ እዚህ አዲስ ኪዳን ላይ አሁን ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እና ቁጥር 5 ላይ እውነተኛ የወይን ግንድ እኔ ነኝ አለ ጌታ ኢየሱስ። እንደገና ቁጥር 5 ላይ ደግሞ ስትመጡ እኔ የወይን ግንድ ነኝ ብሎ ጌታ ኢየሱስ ሲናገር ትመለከታላችሁ እና እስራኤላውያን ተመስለውበት ነበር የወይን ግንድ። ደግሞ አሁን አዲስ ኪዳን ላይ በአዲስ መንገድ ጌታ ኢየሱስ ራሱ እግዚአብሔር እኔ የወይን ግንድ ነኝ ብሎ ሲናገር ትመለከታላችሁ። ምሳሌ እነቱን ወደ አይምሯችን ለማምጣት አንዳንድ ነገሮችን እንደገና መናገር አስፈላጊ ነው። የወይን ግንድ በጣም ደካማ ከሚባሉ ግንዶች አንዱ ነው። አሁን የወይን እና የወይን ግንድ የምታውቁ ካላችሁ የወይን ግንድ በጥንካሬው በብርታቱ አይታወቅም። የወይን ግንድ ተልጎ ለቤት ዕቃ ለመቀመጫ ሲሆን አይታወቅም። ያው ሀረግ ነው። የወይን ግንድ እና የወይን ግንድ ሁልጊዜ እርዳታ የሚያስፈልገው ደካማ እንደሆነ ነው የሚታወቀው። እስራኤላውያን በወይን ግንድ ሲመሰሉ እግዚአብሔር ምንድን ነው ይላቸው የነበረው? ጥበቃ ያስፈልጋችኋል እንክብካቤ ያስፈልጋችኋል። መታመኛችሁ እኔ ነኝ። ከእኔ ውጭ ምንም አይደላችሁም፣ ለምንም አትጠቅሙም የሚል ሀሳብ ነው ይናገራችሁ የነበረው። ጌታ ኢየሱስ እኔ የወይን ግንድ ነኝ ሲል ደግሞ ምን ማለቱ ነው? ይህንም ማሰብ በጣም ጥሩ ነው። እኔ እዚህ ጋር አንዳንድ አንድ አምስት ነጥቦችን እንድታዩ እፈልጋለሁ። ጌታ ኢየሱስ የወይን ግንድ ነኝ ሲል ደካማ ነኝ፣ ለምንም አልጠቅምም ማለቱ አይደለም። ጌታ ኢየሱስ የወይን ግንድ ነኝ ብሎ በሚናገርበት ጊዜ በመጀመሪያ ማሳየት የፈለገው ሰው ሆኖ መምጣቱን ነበረ። የሰውን ደካማ ስጋ፣ የሰውን ደካማ ሁኔታ ለብሶ በምድር ላይ ከቅድስት ድንግል ማርያም ተወልዶ መመላለሱን ለማሳየት የተጠቀመበት አንድ ምሳሌያዊ አነጋገር ነው። በሁለተኛ ደረጃ ደግሞ የወይን ግንድና የወይን ፍሬ ለሰው ሕይወት በጣም ጠቃሚ ነው። በተለይ የወይን ፍሬ ቅጠሉም ሁሉ በዚህ በሳይንስ እንደተረጋገጠው እና እኛም በተፈጥሮ እንደምናውቀው የወይን ፍሬ ከፍሬዎች ሁሉ የሚመረጥ ጣፋጭ፣ ለጤና፣ ለደስታ፣ ለብርታት ለእርካታ ሰጭነት የሚፈለግ ነው። እና ጌታ ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ሲል የዛ እርካታ መስጫ መፍለቂያ ነኝ፣ ደስታ መስጫ መፍለቂያ ነኝ እና የጤና ጤንነት መስጫ የሚሆን የተለየ ፍሬ መውጫና መፍለቂያ ነኝ የሚለውን ነገር ይናገር እንደነበረ ነው። እና ልክ የወይን ግንድና ፍሬው ጠቃሚ እንደሆነ ለሰው ልጅ በዚህ በዚህ መልኩ በመድኃኒት መልኩ በርካታ ሰጪ መልኩ በጣፋጭነት መልኩ በብዙ የተለያዩ መጠጦች መስጫ መልኩ በብርታት ሰጪነቱ መልኩ ጠቃሚ እንደሆነ ጌታ ኢየሱስ ክርስቶስ ብርታት ሰጪ ነው፣ ህይወት ሰጪ ነው፣ እርካታ ሰጪ ነው፣ ሰላም ሰጪ ነው፣ ጤና ሰጪ ነው። ጌታ ኢየሱስ እነዚህን ሁሉ ነገሮች ያካተተ እንደሆነ እንድናይና እንድንመለከት እግዚአብሔር አምላካችን ይፈልጋል ሌላው የወይን ግንድ በዚህ በእግዚአብሔርና በህዝቡ መካከል ያለው ግንኙነት ላይ ስንመጣ ሰዎች በእምነት በእግዚአብሔር ላይ ባለ እምነት መኖር ያለባቸው መሆኑን የሚያሳይ ምሳሌያዊ ነገር እንደሆነም ይታወቃል በተለይ ቁጥር አራተኛው ነጥቤ ላይ ስመጣ የወይን ግንድ ቅርንጫፍ የሚዘረጋ ነው የቤተ ክርስቲያንን መስፋፋትና ማደግ እንዲሁም ደግሞ ቅርንጫፍ አውጥቶ ከዚህ ካለበት ቦታ ወደ ተለያየ ቦታ መዘርጋትን የሚያሳይ እድገትን፣ መስፋፋትን ደግሞም ለሌሎች መጠለያ መሆንን ሁሉ የሚያሳይ አስደናቂ የሆነ ምሳሌነት ያለው ነው። በመጨረሻ ምናልባት እንደ አምስተኛ ነጥብ የምጨምረው በተለየ ሁኔታ የወይን ፍሬ የክርስቶስ ኢየሱስ የመስዋዕትነት ደሙ መፍሰስ ምሳሌ ሆኖ እኛ የጌታ እራት በምንወስድበት ጊዜ የክርስቶስ ደም ምሳሌ ሆኖ የምንጠጣው የወይን ፍሬ ምሳሌ እንደሆነ ሁሉ እናያለን። የክርስቶስ ኢየሱስን የመስዋዕትነት ደም በእኛ ምትክ መሞቱን ለእኛ ደሙን ማፍሰሱን የሚያሳይ እውነታ ሁሉ ያለበት ነው። እንግዲህ ተመልከቱ፣ የወይን ግንድ ይሄ ግንዱ ምሳሌያዊ ነው። ለእስራኤላውያን ምሳሌያዊ ነው። ደግሞም ለጌታ ለኢየሱስ ክርስቶስ በወይንግንድነቱ ግንድነቱ ምሳሌያዊ በጣም ጠቃሚ የሆኑ ነጥቦችን የሚያሳይ እውነታ እንደሆነ እንድንረዳና እንድንገነዘብ ነው። ጌታ ኢየሱስ ክርስቶስን በተለያየ መልክ ማንነቱን ማወቅ ለሕይወታችን በጣም ጠቃሚ ነው። ውጣ ውረዶች ሲያጋጥሙን የሰይጣን ፈተና ሲያጋጥመን ልዩ ልዩ የዓለም ፍልስፍና ጸረ ክርስቲያን የሆኑ ነገሮች ሲያጋጥሙን በዚህ በወይኑ ግንድ በክርስቶስ ላይ የቆምንና የታተምን በሱ ላይ የተመሰረትን መሆናችንን ላፍታ ስንመለከት እነዛ ሁሉ የሚያስጨንቁ ነገሮች ከላያችን ላይ ረግፈው በክርስቶስ መቆምና መጽናትን እንችላለን ማለት ነው። አሁን ከምሳሌነቱ አልፌ እውነተኛ የወይን ግንድ የሚል ንዑስ ርዕስ ላይ ጌታ ኢየሱስ ክርስቶስ ለምንድን ነው እውነተኛ የወይን ግንድ ያለው የሚለውን ጥቂት እንድንመለከት ፈልጋለሁ። ተመልከቱ ቁጥር አምስት ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው እና ለምንድን ነው ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ ነኝ እኔ ነኝ ብሎ ለመናገር የፈለገው? ይህንን ሳስብ እኔ አንዳንድ ሀሳቦች ወደ አይምሮ መጥተዋል፣ እና እነዚህን በነጥብ በነጥብ ላሳያችሁ እሞክራለሁ። ጌታ ኢየሱስ እውነተኛ የወይን ግንድ ነኝ ብሎ ሲናገር እኔ እያለ ያለው አስመሳይነት የለብኝም፣ አርቲፊሻል አይደለሁም ደግሞም የውሸት የወይን ግንድ አይደለሁም የሚሉትን ነገሮች በሙሉ ያካተተ እውነታ ነው ያለበት። ይሄ እውነተኛ የሚለው ቃል ቅጽል ነው፣ በተፈጥሮ አድጀክቲቭ የምንለው ነው እና የወይንግንዱ ምን አይነት እንደሆነ የሚያሳይ ነው። ቀይ የወይንግንድ ወይም ቢጫ የሚለውን ቅጽል እንደሆነ ሁሉ እውነተኛ የሚለው አስመሳይ ያልሆነ የውሸት ያልሆነ አርቲፊሻል ያልሆነ ትክክለኛ እንደሆነ የሚያሳይ ነው። ይህንን ጌታ ኢየሱስ ክርስቶስ መናገር አስፈልጎት ነበር። ምክንያቱም እሱን ጌታ ኢየሱስ ክርስቶስን የወይን ግንድ መስለው ሰዎችን ከሚቀርቡ ሰዎች እንዲለዩ መለያ አድርጎ ማመልከቻ አድርጎ መጠቆሚያ አድርጎ ቅጽል አድርጎ ነው ራሱን ያስቀመጠው። እና በጣም አስደናቂ እውነት ነው በቋንቋ ህግጋት መሰረት ስንመለከተው ይህንን ሳስብ ታዲያ እኔ የውሸት የወይን ግንዶች እንዳሉ የሚጠቁምም እንደሆነ እንድናውቅና እንድንረዳ ፈልጋለሁ የውሸት የወይን ግንዶች በተለያየ ጊዜ ወደ እግዚአብሔር ህዝብና ወደ እስራኤላውያን ቀርበው ይታወቃል እኛ እንጠቅማችኋለን እንረዳችኋለን በእኛ በእኛ መጠለል በእኛ መጠበቅ ትችላላችሁ ብለው ያሉ ብዙ የውሸት የወይን ግንዶች እንዳሉም የሚጠቅሙ ነው እና እውነተኛ ነኝ ካለ ውሸተኛ የወይን ግንዶች እንዳሉ እንድናስተውል ነው። እነዚህ ውሸተኛ የወይን ግንዶች ያልተለመደ እውነተኛ ያልሆነ ፍሬ የሚያፈሩ ፍሬ የሚያሳዩ እና ብዙዎቹ አደገኛ መርዞችን የሚያፈሩ እንደነበሩ በእስራኤል ታሪክ ውስጥ አይተናል። በተፈጥሯቸው ልክ እውነተኛው የወይን ግንድ የሚያፈራውን ፍሬ ሳይሆን ይሄ መራራ ኮምጣጣ የወይን ፍሬ የሚያፈራ አይነት ባህሪና ተፈጥሮ እንዳላቸው በትክክል በታሪክ በእስራኤል ታሪክ ውስጥ አይተናል። እነዚህ እነዚህ በሙሉ የውሸት የወይን ግንዶች ናቸው። በተለያየ መልክ ሊገለጡ ይችላሉ። ለምሳሌ ገንዘብን በተመለከተ እኛ ለሕይወት ጠቃሚ ነን፣ በሕይወታችሁ ጥሩ ጥሩ ነገር ልንሰራ ልናመጣ እንችላለን ያሉ አይነት የወይን ግንዶች አሉ። እዚህ ጋ የወርቅ የወይን ግንዶች ገንዘብን በተመለከተ ብዬ የጠቀስኳቸው አሉ። አሳዳጊዎቻቸው እነሱን የሚያሳድጉ እነሱን በአትክልት ቦታዎቻቸው ላይ የሚንከባከቡ ነፍሳቸውን አሽጠዋቸው የገንዘብ ፍቅር መቀመቅ አውርዷቸው እናውቃለን። እንደዚህ አይነት እንደዚህ አይነት ስላሉ ነው ጌታ ኢየሱስ ክርስቶስ ራሱን ከሌሎች ለየት አድርጎ ለህይወት በጣም ጠቃሚ ህይወትን የማረካ ህይወትን የሚጠቅም ጤናና ሰላም የምሰጥ እውነተኛ የወይን ግንድ እኔ ነኝ ሌሎች በሙሉ የውሸት ናቸው ብሎ እየተናገረ እንደሆነ ልናስተውልና ልናስብ ያስፈልጋል። ሌላ ሌላ አይነት የወይን ግንዶች አሉ። የመዝናናት የወይን ግንዶች አሉ። በማስከር ሰዎችን በማደንዘዝ ልብን ነፍስን በማጥፋት ጠቃሚ የሚመስሉ ግን ምንም ጥቅም የማይሰጡ ህይወትን ነፍስን የሚመርዙ አይነት የወይን ግንዶች አሉ። አሁን እዚ ጋ በጣም ክላሲክ የሆነ ፓሴጅ አለ። ለምሳሌ መጠጥን በተመለከተ ብሉይ ኪዳለ አንዳንድ ሰዎች መጠጣት እኮ አልተከለከለም፣ ምን ችግር አለበት የሚሉ ሰዎች አሉ። ግን መጽሐፍ ቅዱስ በጣም አስደናቂ በሆነ መንገድ የወይን ይሄ የወይን ጠጅ በሌላ መልኩ የሚያመጣውን መዘዝ ሲያስረዳ ክላሲክ ፓሴጅ ነው ያልኳችሁ። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 29 ጀምሮ እንደዚህ ይላል፦ ዋይታ ለማን ነው? ሀዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ጥያቄዎች ናቸው። ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? ተመልከቱ፣ ቁጥር 29 ላይ ስንት ጥያቄዎች ናቸው? በጣም ብዙ ጥያቄዎች ናቸው። አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት ጥያቄዎች ተዘርዝረው የወይን ጠጅ በመጠጣት ለሚዘገዩ ነው ብሎ ይመልስና የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለም ወይ? አሁን የወይን ጠጅ በዚህ በዕብራይስጥ በሂብሩ ልማድ መሰረት ዝም ብሎ የወይን ጁስ አለ። ያንንም ጠጅ ይሉት ነበር። ግን በጣም የአልኮሊክ የሆነና የተደባለቀ የወይን ጠጅ የሚባል በጣም አስካሪ የወይን ጠጅ ነበረ። ይሄኛውን ጁሱን አይነት ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ከሆድ ህመም የተነሳ ጥቂት የወይን ጠጅ ጠጣ ብሎ የተናገረው እና አንዳንድ ሰዎች ወይን ጠጅ ጠጣ፣ አልኮል ጠጣ ያለ ይመስላቸዋል። ግን ትክክለኛ አተረጓጎም አይደለም። እና እዚህ ጋር ሲናገር ታዲያ ምን ይላል? ወደ ወይን ጠጅ አትመልከት ብሎ እንዳውም አትመልከት ጭራሽ ብሎ በቀላ ጊዜ መልኩም፣ በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ በኋላ እንደ እባብ ይነድፋል እንደ ፉኝትም መርዙን ያፈሳል። ዓይኖችህ ጋለሞቶችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅኩም፣ መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለህ። በጣም አዲክትድ የሆነውን ሰው ጭምር ነው የሚያሳየው እና ይሄ ሌላው የወይን ግንድ የወይን ግንድ የተመሰለበት አመሳሰል ነው። በመዝናናት በማስከር በመደንዘዝ ሰዎችን የሚያበላሹ አይነት የህይወት ዘይቤዎች እና የህይወት መንገዶች እንዳሉ የተገለጠበት ነው። ሌላ ሶስተኛ ደረጃ እዚህ ጋር የጠቀስኩት ነገር አለ። ጠቃሚ የሚመስሉ ከሁሉ የሚበልጡ ጠቢብ ሊያደርጉ የሚችሉ ተብለው ለሰዎች የሚቀርቡ ለሕይወት ጠቃሚ ናቸው ተብለው የሚቀርቡ ነገሮች ሁሉ በውሸተኛ የወይን ግንድ የተመሰሉ ናቸው። ለምሳሌ በዚህ ዓለማችን ላይ ያለው ምስቅልቅል ኃጢአት፣ መገዳደል፣ ነፍስ መጥፋት፣ ዘረኝነት፣ ጎጠኝነት፣ ኢትዮጵያ ውስጥ የምናየው ብጥብጥ ሁሉ መነሻ ምክንያቱ ትሬስ ቢደረግ አዳምና ሔዋን ጋር ነው። አዳምና ሔዋን ጋር ለሔዋን ሰይጣን ያቀረበላት ነገር እግዚአብሔር አታድርጊ ያለውን ነገር ብታደርጊ እኮ ልክ እንደ እግዚአብሔር ትሆኛለሽ። በጣም እኮ የሚገርም ፍሬ ነው ይሄ ፍሬ ውሰጁ፣ ቢዩ ብሎ ነው ምክር የሰጣት። ልክ እንደዚህ አይነት ጠቃሚ የሚመስሉ ግን ሕይወትን የሚያራቁቱ የሚጎዱ ሰዎችን ታሪካቸውንና ሕይወታቸውን ያበላሹ ብዙ ምክሮች አሉ። እነዚህ ሁሉ የውሸት የወይን ግንዶች ናቸው። እነዚህን ሁሉ ነገሮች በአእምሮ ይዞ ነው ጌታ ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ፣ ጠቃሚው የወይን ግንድ እኔ ነኝ እርካታ የሚሰጥ ፍሬ የማፈራው የወይን ግንድ እኔ ነኝ። ማስመሰል፣ ማታለል፣ ጉዳት፣ ማጭበርበር የሌለበት የወይን ግንድ እኔ ነኝ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። ስለዚህ እውነተኛ የሚለውን ስትመለከቱ ውሸተኞች የሚሉትን ሁሉ በአንድ ላይ ጠቅልሎ ጌታ ኢየሱስ ክርስቶስን ልዩ አድርጎ አውጥቶ የሚያሳይ መሆኑን እንድናስብና እንድንረዳ ያስፈልጋል። ለህይወታችን የሚጠቅም የሚያዛልቅ ከጌታ ከኢየሱስ ክርስቶስ ውጪ ምንም ማንም የለም። ጌታ ኢየሱስ ክርስቶስን ይዘን በጌታ በኢየሱስ ክርስቶስ ላይ ተጣብቀን ከጌታ ከኢየሱስ ጋር ሆነን በዚህ እውነተኛው የወይን ግንድ ላይ ኖረን ከኃጢአት በቀር በምድር የሚቀርብን ምንም ነገር እንደማይኖር እኔ ላሳስባችሁ እወዳለሁ። በሶስተኛ ደረጃ ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ ኔ ነኝ አለና እኔና እናንተ ማለት እውነተኛ አማኞችና ጌታ ኢየሱስ ክርስቶስ ያለንን ግንኙነት ሲያሳይ ነው የምንመለከተው። አሁን ቁጥር አምስት ላይ ብትመጡ ይህንን ታያላችሁ። ቁጥር አምስት ላይ ምን አለ? ጌታ ኢየሱስ እኔ የወይን ግንድ ነኝ አለና እኛስ እናንተም ብሎ እናንተ ደግሞ ቅርንጫፎች ናችሁ። ስለዚህ ያለኔ ምንም ልታደርጓ አትችሉም በእኔ የሚኖር እኔም በሱ እሱ ብዙ ፍሬ ያፈራል፣ ብሎ ስለ ማፍራት ሲናገር ታያላችሁ። እና ጌታ ኢየሱስ እኔ እውነተኛው የወይን ግንድ ነኝ ብሎ አለና እንደገና ቁጥር አምስት ላይ ደግሞ እኔ የወይን ግንድ ነኝ ብሎ ደግሞ እኛስ እኛ ምንድን ነን የሚል ጥያቄ ደቀ መዛሙርቱ ቢጠይቁ እኛም እያንዳንዳችን ብንጠይቅ እናንተ ደግሞ አለና ጌታ ኢየሱስ ምኖች ናችሁ፣ ቅርንጫፎች ናችሁ። አሁን ሥዕሉን ተመልከቱት። ዛፉም ግንዱንና ግንዱ ግንዱን ዋናውን ግንድና ቅርንጫፎችን አስቡ። ቅርንጫፎች በሙሉ በማን ላይ ነው የሚኖሩት? በግንዱ ላይ ነው የሚኖሩት። ስለዚህ ጌታ ኢየሱስ ክርስቶስ እያለ ያለውን ስንመለከት እውነተኛ አማኞች በጌታ በኢየሱስ ክርስቶስ ላይ ያሉ የሚኖሩ መሆናቸውን ነው የሚያሳየው። አማኞች የሚኖሩት በጌታ በኢየሱስ ክርስቶስ ላይ ተጣብቀው ነው ማለት፣ ከውጭ መጥተው ተጣብቀው ሳይሆን በተፈጥሮ በኢየሱስ ክርስቶስ በግንዱ ላይ የወጡ በተለያየ አቅጣጫ የወጡ ቅርንጫፎች መሆናቸውን ነው የሚያሳየው። እና በጣም የሚገርም ስዕላዊ መግለጫ ነው። ምግብ የሚያገኙት መንፈሳዊ ምግብ ቅርንጫፎች ምግባቸውን የሚያገኙት ከግንዱ እንደሆነ አማኞች መንፈሳዊ ምግብ፣ መንፈሳዊ ህይወት፣ መንፈሳዊ ምሪት፣ መንፈሳዊ ፍሬ ለማፍራት ከምኑ ነው የሚያገኙት? ከግንዱ ነው የሚያገኙት። ስለዚህ አማኞችና ጌታ ኢየሱስ ክርስቶስ በግንድና በቅርንጫፍ ነው የተመሰልነው እና እውነተኛ አማኞች ከሆንን እኛ ያለነው በጌታ በኢየሱስ ላይ ነው። በውስጣችን የሚፈሰው የህይወት መርሆ ከጌታ ከኢየሱስ ክርስቶስ የመጣና የሚመጣ ነው። አማኞች ጌታ ኢየሱስ ክርስቶስ ላይ ያሉና የጌታ ኢየሱስ ክርስቶስ ቅርንጫፎች ስለተባሉ በውስጣቸውም በውጫቸውም መምሰል ያለባቸው ሌላ ማንንም አይደለም። ፓስተርን፣ ሽማግሌን፣ ዲያቆንን፣ አገልጋይን፣ ነቢይን፣ ወይም ሐዋርያን አይደለም። ራሱን ራሱን ጌታ ኢየሱስ ክርስቶስን ነው። ለዚህ ነው እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናቸው። የሐዋርያ ቅርንጫፍ የሆነ አማኝ የለም። የፓስተር ቅርንጫፍ የሆነ አማኝ የለም። የጌታ ኢየሱስ ክርስቶስ ቅርንጫፍ ናቸው አማኞች በሙሉ። ስለዚህ አማኞች እውነተኛ አማኞች የጌታ ኢየሱስ ክርስቶስ ቅርንጫፎች ስለሆኑ በውስጥም በውጭም የሚመስሉት እሱን ጌታ ኢየሱስን ነው። ስለዚህ ዓለማውያን ሲመለከቱን፣ በባህሪያችን በንግግራችን በፍሬያችን እኛን ማን መስለን ነው የሚያውን? ጌታ ኢየሱስ ክርስቶስን መስለው መስለን ነው የሚያውን። ቅናት፣ ምቀኝነት ጌታ ኢየሱስ ክርስቶስ ውስጥ የለም። ጥላቻ ጌታ ኢየሱስ ክርስቶስ ውስጥ የለም። በእርግጥ ኃጢአትን ይጸየፋል ጌታ ኢየሱስ። እኛ ኃጢአትን ልክ እንደ ጌታ ኢየሱስ እንጸየፋለን። ቅናት፣ ምቀኝነት፣ ጥላቻ ግን በህይወታችን ሊኖርብን አይችልም። አሁን አሁን አሁን በዚህ በኢትዮጵያ ውስጥ ያለውን ክርስትናና ከፖለቲካ ጋር ያለውን እንቅስቃሴ ስትመለከቱ የሚያስደነግጥ ነገር ታያላችሁ። ክርስቲያኖች ነን የሚሉ ሰዎች በፑልፒት ላይ ዘረኞች ሆነው ታገኟቸዋላችሁ። ኢየሱስ ክርስቶስ ለሁሉም ዘር ነው የመጣው። ለአማራ፣ ለኦሮሞ፣ ለምናምን የሚባል ነገር የለም። ከጊዜው ሁኔታ አንዳንድ ስራዎችን ለመስራት አንዳንድ ኤሪያ ላይ ልናተኩር እንችላለን። ግን ውስጣችን እና ውጫችን መሆን ያለበት መምሰል ያለበት ማንን ነው? ጌታችንን ኢየሱስ ክርስቶስን ነው። ንግግራችን፣ ፍሬያችን መምሰል ያለበት ይህንን ነው የሚያሳየው። እኔ የወይን ግንድ ነኝ። እናንተ ምንድን ናችሁ? ቅርንጫፎች ናችሁ። ስለዚህ ውስጣችሁ ያለውም ውጫችሁ። አሁን ግንድና ቅርንጫፍን ብትመለከቱ፣ የግንዱ የውጭው መልክ የቅርንጫፉ የውጭ መልክ ነው። ግንዱ ውስጥ የሚፈስ ማንኛውም ፈሳሽ ቅርንጫፉም ውስጥ ይፈሳል። ስለዚህ ቅርንጫፍና ግንድ በየትኛውም መልኩ ብናያቸው አንድ አይነት ናቸው። እውነተኛ አማኝና ክርስቲያን እውነተኛ አማኝና ጌታ ኢየሱስ ክርስቶስ አንድ የሚሆኑት እዚህ ላይ ነው የሚመሳሰሉት። እኛ አምላኮች አይደለንም፣ ግን ህይወታችን በሙሉ የተመሰረተው በጌታ በኢየሱስ ክርስቶስ ላይ ነው። ሌላም ነጥብ አለኝ። ከእግዚአብሔር ጋር ባለን ህብረት ከእግዚአብሔር ጋር ባለን ህብረት፣ ይሄ እሱ ግንድ እኛ ቅርንጫፍ መሆናችን ከሌሎች በሙሉ ይለየናል። ምክንያቱም በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር እርቅን አግኝተናል። ጌታ ኢየሱስ ክርስቶስ ስሙ የእግዚአብሔር ልጅ ነው። እኛ በጌታ በኢየሱስ ክርስቶስ በኩል የእግዚአብሔር ልጆች ነን። ማለት የባህሪ ልጆች አይደለንም፣ የጉዲፈቻ ልጆች ነን። ልክ እግዚአብሔር በጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኛ ደግሞ በህግ እኩል የእግዚአብሔር ልጆች ሆነን የእግዚአብሔር መንግሥት ወራሾችና የጌታ ኢየሱስ ክርስቶስ እኩል ወራሾች ተብለን ነው የምንጠራው። ኤፌሶን መጽሐፍን ብታነቡ ይሄንን ይናገራል። ስለዚህ ጌታ ኢየሱስ ቀጥታ ከአብ ጋር ግንኙነት እንዳለው እኛ እያንዳንዳችን ያለ ፓስተር ፍለጋ፣ ያለ ነብይ ፍለጋ ቀጥታ ከእግዚአብሔር ጋር ግንኙነት ማድረግ መብት እናድላለን። እዚህ በቴሌኮንፍራንስ አገለግል በነበረበት ጊዜ አንዲት ሴት አንድ ጥያቄ ጠየቀችኝ። እንደዚህ አለችኝ። እግሬን ያመኛዋል አለችኝ እና ስለዚህ ለእግሬ ፈውስ አዋሳ ነብይ ከሌ እና ነብይ ከሌጋ ሄጄ እንዲጸለየልኝ ፈለኩኝ። ሄድኩኝ፣ ተጸለየልኝ፣ አልተፈወስኩም ማለች እና እንደገና ደግሞ አዲስ አበባ እህቴ እህት አላት አዲስ አበባ እህቴ በጣም የምትከተለው አንድ ሐዋሪ አለ እና እሱ ቸርች ደግሞ ሄጄ እዛ እንዲጸለይልኝ አደረኩኝ፣ ተጸለየልኝ፣ አልተፈወስኩም። ምንድን ነው ነገሩ ብላ ጠየቀችኝ። ችግሩ ያለው እግዚአብሔር አለመፈወስ የመፈወስ ችሎታ የለውም አለው የሚለው ላይ አይደለም። እግዚአብሔር ዛሬም ይፈውሳል፣ ነገም ይፈውሳል፣ ዘላለም ይፈውሳል። ችግሩ ያለው አንቺ ጋር ነው። አንቺ የእግዚአብሔር ልጅ እንደሆንሽ ሳይሆን የምታምኘው የሆኑ ሰዎች የእግዚአብሔር ልጅ አንቺ ደግሞ የሆነ እንጀራ ልጅ ወይም የእንጀራ ልጅ ልጅ ልጅ ልጅ ልጅ አድርገሽ ራስሽን ስለምትቆጥሪ ነው። እዚሁ ቤትሽ በርከክ ብለሽ ብትጸሊ እግዚአብሔር በክርስቶስ በኩል የራሱ ልጅ ስላደረገሽ ማንኛውንም ሰው እንደሚሰማው፣ እኔ ፓስተር ነኝ፣ እኔን እንደሚሰማው አንቺንም ይሰማሻል። ሰዎች እንደዚህ አይነት ግንኙነት ውስጥ ነው ጌታ እንድንገባ ያደረገው። እኔ ግንድ ነኝ፣ እናንተ ምኖች ናችሁ? ቅርንጫፎች ናችሁ። ከእኔ ጋር ቀጥታ ግንኙነት አላችሁ። ከእኔ ጋር ቀጥታ ግንኙነት ስላላችሁ በእኔ በኩል ከአብ ጋር ደግሞ ምን አላችሁ? ቀጥታ ግንኙነት አላችሁ ነው የሚለን ጌታ ኢየሱስ። ይህንን ማወቅ በጣም በጣም በጣም አስፈላጊ ነው። ይህንን ካላወቅን ልክ እንደዚች ሴትዮ አገር ለአገር ከርታታ ነው የምንሆነው። እግዚአብሔር ለእኛ እንግዳ፣ እኛ ለእግዚአብሔር እንግዳዎች አድርገን ነው ራሳችንን የምንቆጥረውና የምናስበው። ግን እምነት እንደዚህ አይደለም የሚናገረው። በክርስቶስ ላይ ያመነ በሙሉ በክርስቶስ ላይ ቅርንጫፍ ነው። ስለዚህ ከክርስቶስ ጋር ህብረትና አንድነት አለው በሱ በኩል ደግሞ ከአብ ጋር አንድነትና ህብረት አለው። ደግሞም በክርስቶስ በመሆኑ ውስጡ የመንፈስ ቅዱስ ማደሪያ ነው የሚሆነው እና በጣም አስደናቂ ግንኙነት ውስጥ እንደምንገባ የሚያሳይ እውነት ነው። ሌላው ከሰዎች ጋር ባለን ግንኙነት ከእሱ ጋር ህብረት ካለን፣ ከሰዎች ጋር የሚኖረን ህብረት በጣም የሚለይ ነው የሚሆነው። ይገርማቸዋል። እውነተኛ ክርስቲያኖች ሰዎችን ይወዳሉ። እውነተኛ ክርስቲያኖች ፍቅርና ይቅርታ አላቸው። እውነተኛ ክርስቲያኖች ልክ ሰዎችን ሁሉ የሚያዩትና የሚያስቡት እንደ ጌታ እንደ ኢየሱስ ክርስቶስ ነው። መነፅራቸው፣ ዓለምንና ሰዎችን የሚያዩበት መነፅራቸው የተለየ ስለሚሆን ነው እና በጣም በጣም ጠቃሚ ነው። በክርስቶስ መሆናችን ከሰዎች ጋር ባለን ግንኙነት ሰዎች እንዲድኑ ነው የምንፈልገው። ሰዎች ወደ ጌታ እንዲመጡ ነው የምንፈልገው። አዎ ሰዎች ክፉዎች ናቸው፣ ግን እኛ የምናስበው የጌታን ፍቅር ነው። አዎ ሰዎች አይስማሙም፣ ለሰዎች ግን እኛ የምናየው ሰዎችም በክርስቶስ ውስጥ ነው የሚሆነው። ክርስቶስ እንደሞተላቸው እኛም ደግሞ መሥዋዕት ልንከፍልላቸው እንደሚገባ ነው። የመጨረሻው ሐሳቤ የወይን ግንድና ቅርንጫፎቹ በሚለው ላይ የወደፊቱን በተመለከተ በጣም ይገርማቸዋል የአማኞች ክርስቶስ ኢየሱስ የወይን ግንድ ሆኖ ቅርንጫፍ የሆኑ አማኞች በክርስቶስ ላይ ያሉ አማኞች የወደፊታቸው የተረጋገጠና ዋስትና ያለው ነው። እኛ ከክርስቶስ ጋር የተጠጋጋ አንድነት ስላለን የወደፊታችን የተረጋገጠና ማንም ሰው ሊወስድብን የማይችል ዘላለማዊ መንግስት ነው። ከዚህ የተነሳ ልባችን፣ አይምሯችን ሐሳባችን በክርስቶስ ኢየሱስ ጥቅልል ብሎ ምንም ነገር በዓለም ላይ ሳያስጨንቀን በጌታ በኢየሱስ ባለ እምነት ልንወጣ ልንገባ ልንኖር ይገባናል ማለት ነው። የወደፊታችን በመቶ በመቶ የተረጋገጠ መጨረሻው የታወቀ የዘላለም መንግስት ውስጥ ገቢዎች ነን። እግዚአብሔር ይመስገን። አራተኛ ነጥቤ አምስተኛው ጋር ከመምጣቴና ከማጠቃለሌ በፊት ግንዱ ገበሬውና ቅርንጫፎቹ የሚል ንዑስ ርዕስ ያለው ነው። ቁጥር አንድን ስትመለከቱ ጌታ ኢየሱስ እንደዚህ ነው ያለው፣ እውነተኛ የወይን ግንድ እኔ ነኝ አለና ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ብሎ ጌታ ኢየሱስ ክርስቶስ ተናገረ። ታያላችሁ፣ እኔ የወይን ግንድ ነኝ ብሎ ጌታ ኢየሱስ፣ እኔ እና እናንተ ቅርንጫፎች ሁልጊዜ የምንታይበት ተመልካች አለን እና ይሄ ገበሬው ተብሎ የተጠቀሰው ጌታ እግዚአብሔር አብ ነው። ታውቃላችሁ፣ እኛ የምናምነው ስላሴ የሚባለውን እግዚአብሔር ነው። አንድ እግዚአብሔር ነው። በውስጡ ግን ሶስት አካላት አሉ። አብ፣ ወልድና መንፈስ ቅዱስ እኩል ስልጣን ያላቸው፣ እኩል ክብር ያላቸው፣ እኩል ጥበብ ያላቸው፣ እኩል ችሎታ ያላቸው እና ይሄ ጌታ ኢየሱስ ክርስቶስ ገበሬው ብሎ የተናገረው እግዚአብሔር አብን ነው እና ገበሬው እግዚአብሔር አብ ግንዱን ይቆጣጠራል። ጌታ ኢየሱስን ሰው ሆኖ የሰውን ስጋ ለብሶ ስለመጣ እና ደግሞ ቅርንጫፎቹን በሙሉ ይመለከታል። ለቅርንጫፎቹ ያስባል። ጌታ እግዚአብሔር አብ በትክክል ስለመኖራቸው ግንኙነታቸው ጤናማ ስለመሆኑና ስላለመሆኑ እግዚአብሔር አብ ያስባል። እኛ የሚያስብልን አምላክ ያለን ፍጡራንን እኛ አማኞች ማለት ነው። አንዳንድ ሰዎች ጣዖታትን ያመልካሉ። ከእንጨት ይቀርጿቸዋል፣ ያሽሞነምኗቸዋል፣ ወርቅ ምናምን ይቀቧቸዋል እንደ ሰው አፍ እና አይን ይቀርጹላቸዋል እና ያስቀምጧቸዋል፣ ያነሷቸዋል። እነሱ ናቸው የሚያደርጓቸው። የእኛ እግዚአብሔር ግን እንደዛ አይነት አይደለም፣ ፈጣሪ ነው። እኛን ያያል፣ ይቆጣጠረናል፣ ይንከባከበናል እና ገበሬው አባቴ ነው ብሎ ሲናገር ጌታ ኢየሱስ ክርስቶስ እሱ ኃላፊ ነው፣ አስተዳዳሪ ነው፣ ንጉሥ ነው፣ ገዢ ነው። በወይን ግንዱና በቅርንጫፎቹ ላይ ሙሉ ምናለው ስልጣን አለው ኃላፊነት አለው እና እናንተ በእኔ ላይ ሆናችሁ ቅርንጫፎች የሆናችሁ እኔ ግንዶኜ በምንኖርበት ጊዜ የሚቆጣጠረን የሚጠብቀን እውነተኛ ቦታ ላይ እንዳለንና እንደሌለን የሚያየን ልብና ኩላሊትን የሚመረምር ነፍስና መንፈስን የሚያበጥር እግዚአብሔር አለ አባት አለ ብሎ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና የእሱ መኖር በጣም አስፈላጊ ነው። ምክንያቱም በቅርንጫፎችና በግንዱ መካከል ያለውን ግንኙነት ለማስተካከል እሱ በጣም አስፈላጊ ነው። ቅርንጫፎች በወይን ግንድ ላይ ሆነው ጊዜ እንዳያባክኑ፣ ፍሬ ቢሶች እንዳይሆኑ ለማድረግ እግዚአብሔር አብ በጣም አስፈላጊ ነው። ስለዚህ በደህንነትና በክርስቲያን ህይወት ውስጥ የአብ የወልድ የመንፈስ ቅዱስ አንድነት እና አንድ ስራ በጣም አስፈላጊ መሆኑንም የሚያሳይ ነው። እና ጌታ ኢየሱስ ክርስቶስ ከዛ ቀጥሎ ምንድን ያለው? ቅርንጫፎች በወይኑ ግንድ ባይኖሩ ከራሳቸው ፍሬ ሊያፈሩ አይቻላቸውም። እና እናንተ በእኔ ላይ በእውነት መኖር አለመኖራችሁን እግዚአብሔር አብያያል በእኔ ላይ የሌሉትን በእውነት የሌሉትን ዝም ብለው ዝም ብለው እንዳሉ አድርገው ተለጥፈው ያሉትን ከውስጥ ያልተጣበቁትን በሙሉ እየቆረጠ ያስወግዳቸዋል ብሎ ሲናገር ትመለከታላችሁ። በወይኑ ግንድ ላይ መኖር እውነተኛ ኑሮ መሆን አለበት። በወይኑ ግንድ ላይ መኖር ፍሬ የምናፈራ ሕይወት የሚያፈራ ሕይወት እንዲኖረን ማድረግ አለበት። ማለት ፍሬ ማፍራት የሚባለው ነገር ትክክለኛና ጤናማ የሆነ የክርስቲያን ኑሮ መኖር፣ ማንበብ፣ መጸለይ፣ ልክ እንደ እግዚአብሔር ቃል መመላለስ በመንፈስ ቅዱስ ማደሪያነት መውጣት መግባት እና የመንፈስ ቅዱስን አብርሆት ማለት የእግዚአብሔርን ቃል ስናነብ የሚገልጥልንን መገለጥ መረዳቶች ሁሉ በመረዳት በየቀኑ እውነተኛና ጤናማ የክርስቲያን ሕይወት መኖራችንን ሁሉ የሚያሳይ በወንጌል አገልጋዮችና በፓስተሮች በሌሎችም ዘንድ ደግሞ ሌሎችም በማምጣት ቤተክርስቲያኖችን በማስፋፋት የሚያደርጉትን እንቅስቃሴ ሁሉ የሚያካትት ነገር ነው እና ስለዚህ ፍሬያማ ቅርንጫፎችን እግዚአብሔር አብ ከላይ እየተመለከተ ገበሬ ሆኖ ቅርንጫፎችን እያበጠረ የማያስፈልግ ትላትል ምናምን ቢኖርባቸው የቆረጠ እያስወገደ ንጹሐንና በጣም ውጤት ያለው እግዚአብሔርን የሚያስከብርና ለእግዚአብሔር ክብር የሆነ ኑሮ መኖራቸውን የሚያይና የሚያስተካክል አምላክ አለን የሚለውን ነገር የሚያተኩር ነው። እዚህ ጋር አንድ ነጥብ ለማስቀመጥ ፈልጊያለሁ። አንዳንድ ሰዎች በቤተ ክርስቲያን ውስጥ ያሉ እንቅስቃሴዎችን እና እውነተኛ ሕይወት መኖርን ለይተው አያዩ። እንቅስቃሴዎች ወይም ደግሞ በጣም ብዙ ሽር ጉዶች ኖረው ፍሬዎች የሌሉ ከሆነ በጣም አስቸጋሪ ሕይወት ነው ሰዎች ያላቸው ማለት ነው። እንቅስቃሴያችንን አይደለም እግዚአብሔር የሚመለከተው ፍሬያችንን ፍሬያማነታችንን ነው የሚመለከተው። እና በምድር ያለኑ ፍሬ እያፈራን እግዚአብሔርን እንድናስከብር፣ ሰዎች ከጨለማ የሚወጡበትን ብርሃን እንድናበራ፣ እንድናስተምር፣ እንድንሰብክ፣ ወደ እውነቱ እንድንጋብዝ፣ እንድናመጣ ጭምር ነው እና እግዚአብሔር አምላካችን በግንዱ በክርስቶስ ላይ እስካለን ድረስ እያጠራን እንድና እንድናበራ ፍሬ እንድናፈራ ንጹሐን ቅዱሳን ሆነን እግዚአብሔርን የምንመስል ሆነን እንድንኖር የሚያደርግ አባት አለን። እግዚአብሔር ይመስገን። በመጨረሻ በአምስተኛ ደረጃ የማቀርበው ሀሳብ የወይኑ ግንድ ማሳሰቢያና ማስጠንቀቂያ የሚል ነው። ይሄ የወይኑ ግንድ ጌታ ኢየሱስ ክርስቶስ ተመልከቱ። ደቀ መዛሙርቱ የሰሙት ነው ያለው። ብዙ ሰዎችም እንደሚሰሙት መገመትና ማሰብ ትችላላችሁ። ማስጠንቀቂያና ማሳሰቢያ ሰጥቷል እና ማስጠንቀቂያና ማሳሰቢያ የሰጠባቸው ቁጥሮች ምናልባት አራት የሚያክሉ ቁጥሮች ናቸው። የመጀመሪያው እንደዚህ ብሎ የተናገረበት ቁጥር አራት ላይ ነው። በእኔ ኑሩ እኔም በእናንተ ብሎ ማሳሰቢያ ሰጥቷል አሁን እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ ብሎ ከተናገረ በኋላ አሁን ተመልከቱ፣ በእኔ ነው መኖር ያለባችሁ እና እናንተ በእኔ የምትኖሩ ከሆነ በእኔ ላይ ከእኔ ህይወት እየወሰዳችሁ እኔን እየተመገባችሁ፣ በእኔ ውስጥ የሚፈሰው በእናንተ ውስጥ እየፈሰሰ በእኔ ውስጥ የምትኖሩ ከሆነ እኔም አለና ጌታ ኢየሱስ በእናንተ እኖራለሁ ብሎ ነው የተናገረው። ይሄ በእኔ ኑሩ የሚለውን ነገር በሰዋሰው ሕግ ብትመለከቱት ትእዛዝ ነው። ዝም ብሎ ነገር አይደለም፣ አስተያየትም አይደለም። ትእዛዝ ነው። በእኔ ኑሩ፣ እኔ ደግሞ በእናንተ ኖራለሁ እና ሕይወታችሁ መመስረት ያለበት ፍሬ እንዲያፈራ፣ ሰላም እንዲኖረው፣ በደስታ እንዲመላለስ በእኔ ስትኖሩ ነው። ምግብ መንፈሳዊ ምግብ ለመመገብ ለመጠበቅ ለማበብና ለማፍራት በእኔ መኖር አለባቸው። በእኔ ኑሩ ብሎ ጌታ ኢየሱስ ክርስቶስ ተናገረ። ሁለተኛ የሰጠው ማሳሰቢያ ያለው ቁጥር ስድስት ላይ ነው። ይሄኛው እንደ ማስጠንቀቂያ ነው። ምንድን ነው ያለው? በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ብሎ ተናገረ። ጌታ ኢየሱስ ማለት በእኔ ኑሩ ካለ በኋላ በእኔ በእኔ ማይኖር ቢኖርስ ምንድን ነው የሚሆነው? በእኔ የማይኖር ቢኖር ፍሬ አፈራ። ከእኔ ጋር ጤናማ ግንኙነት የለውም። ዝም ብሎ የተለጠፈ ሊሆን ይችላል። ከመሠረቱ ከእኔ ውስጥ የወጣ ሳይሆን የተለጠፈ ሊሆን ይችላል። መለጠፍ ይቻላል አንዳንድ ሰዎች እንደሚያደርጉት እውነተኛ አማኞች ሳይሆኑ አማኞች ነን ብለው እንደሚናገሩት እውነተኛ አማኞች ሳይሆኑ አገልጋዮች ነን እንኳን ብለው እንደሚደፍሩት መለጠፍ ይቻላል። ጌታ ኢየሱስ ክርስቶስ ግን ያለው በእኔ የማትኖሩ ከሆነ በመለጠፍ ብቻ ክርስቲያን መስላችሁ ብቻ የምትመላለሱ ከሆነ ፍሬ ልታፈሩ አትችሉም። አንድ ቀን ተሰብስባችሁ ትጣላላችሁ፣ ትደርቃላችሁ ትቃጠላላችሁ ብሎ ሲናገር ታያላችሁ። እነዚህ በሙሉ ነጥቦች እዚህ ቁጥር ስድስት ላይ ተደርድረዋል እና በጌታ በኢየሱስ ክርስቶስ መኖር በጣም አስፈላጊ ነው። ቁጥር ሰባት ላይ ደግሞ ስንመጣ ይሄ በጣም አስደናቂ የሆነ ማሳሰቢያ የተስፋ ቃልም ያለበት ነው። በእኔ ብትኖሩ፣ ቃሎቼ በእናንተ ቢኖሩ፣ የምትወዱትን ሁሉ ለምኑ፣ ይሆንላችኋል ብሎ ጌታ ኢየሱስ ተናገረ። የሚገርም ነው። በእኔ ኑሩ ያለው ጌታ ኢየሱስ በእኔ የማይኖር እንዲህ እንዲህ ዓይነት ነገር ይሆነዋል። በእኔ የሚኖር ይመገባል፣ ያድጋል፣ ይጠበቃል፣ ያብባል፣ ፍሬ ያፈራል። ይሄ ምንም ጥርጥር የሌለው ነገር ነው። ግን በክርስቶስ መኖር ደግሞ የጸሎት ሕይወታችንን የተለየ እንደሚያደርገው ሲናገር ታያላችሁ። አሁን ቁጥር ሰባት ነው ይህንን የሚናገረው፣ በእኔ ብትኖሩ አንድ ቃሎቼም በእናንተ ቢኖሩ ጌታ ኢየሱስ ክርስቶስ የተናገራቸውን ነገሮች በህይወታችን አዋህደን በአይምሯችን ጠብቀን የምንኖርባቸው ቢሆን ማለት ነው። የምንወደውን ሁሉ ብንለምን እግዚአብሔር አምላካችን ያደርግልናል። ጸሎታችሁ ሁል ጊዜ ይመለሳል። እኔ በእኔ የምትኖሩ ከሆነ የጸሎታችሁ አቅጣጫና የጸሎታችሁ ይዘት እንደ አለማውያን እንደ የሐሰት አስተማሪዎች አይነት ጸሎት አይሆኑ ይገርማቸዋል። እነዚህ በሰዓቴ እየሄደ ነው፣ ግን ይህን ብነግራችሁ ጥሩ ነው። በአሁኑ ጊዜ የፕሮቴስታንቱ ዓለም ውስጥ የጸሎት አይነት መቶ በመቶ መጽሐፍ ቅዱሳዊ አይደለም እና በሬዲዮ ሳገለግል ብዙ ጊዜ ነግሬያቸዋለሁ። እኔ ራሴ ካገለገልኩ በኋላ እደነግጣለሁ። ሰዎች ይገቡና እንጸልይ፣ ፓስተር፣ በጣም በጣም ጥሩ ነው፣ አስተምረህናል ዛሬ ምናምን ይሉና በኢየሱስ ደም አሸፍኝዋለሁ፣ አጥሬዋለሁ፣ ከልየዋለሁ ይሉኛል ሰዎች። ይሄ ቶታሊ መጽሐፍ ቅዱሳዊ ያልሆነ የስህተት ጸሎት ነው፣ እግዚአብሔር የማይቀበለው ማንም ሰው የማይቀበለው የማይሆን የውሸት ጸሎት ነው። መጽሐፍ ቅዱሳዊ ጸሎት አይደለም። በክርስቶስ ላይ ስንኖር፣ የክርስቶስ ቃል በእኛ ውስጥ ሲኖር የምንጸልየው ጸሎት መጽሐፍ ቅዱሳዊ ይሆን የማይገባንን የእግዚአብሔርን ቦታ ወስደን ሸፍኘዋለሁ፣ ባርኬዋለሁ፣ ምን አድርጌዋለሁ የሚል መዘባረቅ ውስጥ አንገባ። የሚሸፍን እግዚአብሔር ነው። የሚባርክ እግዚአብሔር ነው። የሚቀድስ እግዚአብሔር ነው። ኃይል የሚሰጥ እግዚአብሔር ነው። ሰዎች እኔ እንደዚህ አደርጋለሁ የሚሉ ከሆነ በመጀመሪያ እኔ የማየው ክርስትና ጋር ዞር ብለው እንዳልደረሱ ነው። ገና ገና ጥጉ ጋር እንዳልደረሱ ነው። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ለምኑ፣ ይሆንላችኋል። የምንወደው ነገር እንደማን ፈቃድ ነው የሚሆነው? እንደ እግዚአብሔር ፈቃድ ነው። ስንጸልይ ቦታችን የት ጋ ነው የሚሆነው? ፍጡራም ቦታ ላይ ነው የሚሆነው። ፈጣሪ ቦታ ላይ ተቀምጠን መጸለይ አንችልም። ይህ ውሸት ነው። እኔ ባርኪዋለሁ፣ በደም ሸፍኘዋለሁ ምናምን የሚሉ ሰዎች ጌታ ኢየሱስን ማወቃቸውን እጠራጠራለሁ። ምክንያቱም መጽሐፍ ቅዱስ አይደለም። እኛ ፈጣሪዎች አይደለንም። እኔ እኔ ፓስተር ነኝ በደም ሸፍኛቸዋለሁ ብዬ የምናገር ከሆነ እውነተኛ ፓስተር አይደለሁም። እውነተኛ የእግዚአብሔር ሰው አይደለሁም። መጽሐፍ ቅዱስን ማቅ ሰው አይደለሁም። እንደዛ ምል ከሆነ እና ሌላ ሃይማኖት ነው፣ የሌላ ሃይማኖት ጸሎት ነው እና ስለዚህ በክርስቶስ ስንኖር የእሱ ቃል በእኛ ላይ ቢኖር እኛ ጸሎታችን የተለየ ነው የሚሆነው። እንደ እግዚአብሔር ፈቃድ፣ እንደ ሰዎች እግዚአብሔር እንዲያደርግልን እንጸልያለን። እግዚአብሔር ደግሞ ልክ በዚህ የተስፋ ቃሉ መሰረት የምንለምነውን ጸሎት እና ልመና ሰምቶ ያደርግልናል። ይህንን የምለው እኔ አይደለሁም፣ ጌታ ኢየሱስ ነው። በቃሉ ላይ ያለው ያለው በእኔ ብትኖሩ፣ ቃሎቼ በእናንተ ብትኖሩ፣ የምትወዱትን ለምኑ፣ ይሆንላችኋል። ይሄ የጌታ የተስፋ ቃል ነው። እንደ ሰውና እንደ አምላክ ነው ግንኙነታችን ከእግዚአብሔር ጋር መሆን ያለበት። እንደ አምላክና እንደ አምላክ አይደለም። እና ያ የተሳሳተ የሌላ ሃይማኖት ተከታዮች ጸሎት ነው። አራተኛ፣ ጌታ ኢየሱስ ክርስቶስ በቁጥር ዘጠኝ ላይ እንደዚህ ብሏል። እኔ የአባቴን ትዕዛዝ እንደጠበቅሁ፣ ከላይ ልጀምር። አብ እንደወደደኝ እኔ ደግሞ ወደድኳችሁ ብሎ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ብሎ ልክ ቅድም በእኔ ኑሩ እንዳለው እዚህ ጋ ደግሞ በፍቅሬ ኑሩ ብሎ ትእዛዝን ሰጠ። ጌታ ኢየሱስ ክርስቶስ ይህንን በፍቅሬ ኑሩ የሚለውን ትእዛዝ ሲያዝ በሱና በአም መካከል ያለውን ግንኙነት በእኛና በሱ መካከል ያለውን ግንኙነት በእኛና በሰዎች መካከል ሊኖር የሚገባውን ግንኙነት ሁሉ በአይነ ህሊናው አስቀምጦ ነው። በመጀመሪያ እኔ አባቴን እንደምወድ እሱም እንደሚወደኝ በፍቅሩ እንደምኖር እናንተም ልክ እኔና አብ በፍቅር እንደምንኖር እናንተም በፍቅሬ ኑሩ ብሎ በክርስቶስ ፍቅር እንድንኖር ሲጠይቀን፣ ታያላችሁ ሲያዘንም ታያላችሁ። እኛ ተወደናል፣ በጣም ተወደናል። ይህንን ማወቅ እና ማመን አለብን። ማን ነው የወደደን? ጌታ ኢየሱስ ነው የወደደን። ጌታ ኢየሱስ በመስቀል ፍቅር ወዶናል። የመስቀል መስዋዕትነት ከፍሎ ሞቶ፣ በሞቱ ሕይወታችንን ለማዳን ራሱን ሰጥቶናል፣ ወዶናል ጌታ ኢየሱስ ክርስቶስ። እና ጌታ ኢየሱስ ክርስቶስ የወደደን በጥላቻ ሕይወት እንድንኖር አይደለም በፍቅሬ ኑሩ ሲል እኔ በወደድኳችሁ መጠን እናንተን በተግባር የኔን ፍቅር እየተገበራችሁ ለሰዎችን እየወደዳችሁ ለሰዎች እየጸለያችሁ ለሰዎች መልካምን እያደረጋችሁ ኑሩ የሚልን ትእዛዝ ነው እያዘዘን ያለው። እኔ የአባቴን ትእዛዝ እንደጠበቅሁ ሳይጠብቅ አይደለም እናንተን ጠብቁ ያለው። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትዕዛዜን ብትጠብቁ በፍቅሬ ትኖራላችሁ። አብ ያዘዘውን በሙሉ አድርጌዋለሁ። እናንተ ደግሞ እኔ ያዘዝኩትን በሙሉ ብታደርጉ ይሄ ምን ያሳያል? በፍቅሬ እንደምትኖሩ ያሳያል። ፍቅሬ በሕይወታችሁ ውስጥ ቦታ እንዳለው፣ በፍቅሬ እንደተለወጣችሁ፣ በፍቅሬ እንደተነካችሁ፣ በፍቅሬ እንደዳናችሁ፣ በፍቅሬ ተስፋ እንዳላችሁ ሆናችሁ ልትመላለሱ ትችላላችሁ ይሄ እንግዲህ እኔ እውነተኛ የወይን ግንድ ነኝ ብሎ ከተናገረ በኋላ በተከታታይ የተናገራቸው እውነቶች ናቸው በምድር ላይ የሚኖረን ኑሮ በጣም ጥቂት ነው አንድ ጊዜ አንድ ፌስቡክ ላይ የተጻፈ ኮመንትን አይቼ ነበር ኮመንቱ ምንድን ነው የሚለው በምድር ላይ የምንኖረው ኑሮ እንኳን ለጥልና ለፍቅርም አይበቃም በፍቅር እንኳን ብንኖር በጣም አጭር ጊዜ ነው ለመጣላት ራሱ ጊዜ የለውም የሚል ነገር አንብቤ ደንቆኛል። ዓለማውያን ናቸው እንደዛ ያሉት። እና ክርስቲያኖች በክርስቶስ ፍቅር ሲኖሩ የክርስቶስን ፍቅር ለቅርብም ለሩቁም የሚያሳዩ በክርስቶስ ፍቅር የተለወጡ ክርስቶስ ላይ መኖራቸውን የሚያሳዩ የወይን ግንድ ላይ መኖራቸውን የሚያሳዩ እውነተኛ ምስክሮች ይሆናሉ። ህይወታችን እንደዛ እንዲሆን እግዚአብሔር አምላክ ይርዳን። ጌታ ስለ ቃሉ የተመሰገነ ይሆን።